የትግራይ ክልል የትምህርት ቢሮ ባለፈው ሳምንት የክልሉ ተወላጅ የሆኑ አዲስ የሚመደቡ የከፍተኛ ትምህርት ተማሪዎችን በአማራ ክልል ወደሚገኙ የከፍተኛ ትምህርት ተቋማት የማይልክ መሆኑን ይፋ ያደረገበትን ዜና ተከትሎ ለተነሳ ጥያቄ በሰጡት ምላሽ ተማሪዎቹን ለጉዳት የሚዳርግ ምንም አይነት የደህንነት ስጋት በአማራ ክልል ውስጥ የለም ሲሉ ተማሪዎችን ለማስተናገድ ዝግጁ መሆናቸውን የወሎና የደብረ ብርሃን ዩኒቨርሲቲዎች አስታወቁ። ከትግራይ ክልል የተመደቡ ተማሪዎችን እየተቀበሉ መሆናቸውንም ሁለቱ ዩኒቨርሲቲዎች አመልክተዋል። የደሴው ዘጋቢያችን መስፍን አድራጌ ተከታትሎታል፣ እንሆ ይቀርባል። በትግራይ ክልል ትምህርት ቢሮ ኃላፊ በኩል በተላለፈው መልእክት የአማራ ክልልን የደህንነት ስጋት ያለበት አስመስሎ ማቅረቡ ምክንያት አልባ ነው ያሉት የወሎ ዩኒቨርሲቲ አካዳሚክ ምክትል ፕሬዚደንት ዶክተር መንገሻ አየለ ነበሩ። ባለፉት ሶስት ዓመታት በሀገር አቀፍ ደረጃ በነበረው ግጭት በተለይ መነሾ ፖለቲካዊ እና ብሔር ተኮር የሆነው ግጭት ወደ ዩኒቨርሲቲዎቹ እየገባ የዩኒቨርሲቲዎችን ወቅታዊ ሁኔታ ረብሿቸው እንደነበረ ሁላችንም የምናውቀው ሀቅ ነው። በዚህ ረገድ ወሎ ዩኒቨርሲቲ የሰላም ዩኒቨርሲቲ ሆኖ ነው የቆየው። በተለይ ደግሞ መንፈሴ ና የአካባቢው ሕዝብ በጣም አቃፊ የሆነ አኩሪ ባህል ተማሪዎቹን እንደ ልጆቹ አድርጎ በመቀበል ረገድ ከፍተኛ አስተዋጽኦ እያደረገ የቆየ በመሆኑ ወሎ ዩኒቨርሲቲ ሰላሙን አስጠብቆ ባለፉ ሶስት ዓመታት ቆይቷል። እርግጥ ነው የተወሰነ መንገራቀጭኛም ጋር አልተፈጠረም ለማለት አይደለም። ግን በአጠቃላይ የትምህርት ስርዓታችንን ሊያስተጓጉል የሚችል ችግር አልተፈጠረም በወሎ ዩኒቨርሲቲ ረገድ። በክልሉ ትምህርት ቢሮ የተላለፈው መልእክት አንድነትን የሚጎዳ መተሳሰብን የሚያደፈርስ ነው ይላሉ። ሰሞኑን በመገናኛ ብዙሃን የሰማ ነው። በተለይ ከትግራይ ብሔራዊ ክልላዊ መንግስት የትምህርት ቢሮ የተላለፈው መልእክት እንደ ሀገር በተለይ ደግሞ በህዝቦች መካከል ያለውን ሰላማዊ አብሮ የኖረ አሁንም ያለ ወደፊትም ሊቀጥል የሚችል ነገር የሚጎዳ ሆኖ ነው የተሰማኝ በግሌ። የተላለፈው መልእክት የሀገሪቱን ወቅታዊ ሁኔታ በሀገር አቀፍ ደረጃ በተለይ የሳይንስና ከፍተኛ ትምህርት ያስተላለፈውን መልእክት ዩኒቨርሲቲዎች ሊተገብሩ የሚገባቸውን ስራ የሚያደናቅፍ ምናልባትም ክልሉ ውስጥ ያሉ ዩኒቨርሲቲዎች ጫና የሚያሳድር ከትግራይ ክልል አስራ ሁለተኛ ክፍልን ጨርሰው ወደሚመደቡበት ዩኒቨርሲቲ መሄድ የሚገባቸውን ተማሪዎችም የሚያስቀር በአጠቃላይ በሀገር አቀፍ ደረጃ ተቀባይነት ያለው አካሄድ ነው ብዬ አላምንም። ከትግራይ ክልል ተማሪዎች ቁጥር በላይ ከአማራ ክልል የአስራ ሁለተኛ ክፍላቸውን የመግቢያ ፈተናቸውን አልፎ የሄዱ ተማሪዎች እንዳሉ እርግጥ ነው። ከዚህ ቀደምም በእነ አክሱም፣ መቀለ፣ አዲግራት ሁሉም ዩኒቨርሲቲዎች ጋር የተማሪ ቁጥሩን ስታቲስቲክስ ብናየው ከአማራ ክልል የአስራ ሁለተኛ ክፍል መለቀቂያ ፈተናቸውን ወስደው ወደ ዩኒቨርሲቲ የገቡ ተማሪዎች ቁጥር ከፍተኛ ነው። በዚህ አመትም እዛ ክልል ውስጥ በሚገኙ ዩኒቨርሲቲ የተመድቡ ተማሪዎችን የአካባቢው ማህበረሰብ አክሱም ሀገራችሁ ነው፣ መቀለም ሀገራችሁ ነው ብሎ እናት አባትም፣ የአካባቢው መንግስት፣ የአካባቢው ማህበረሰብም የጸጥታ ኃይሉም በአጠቃላይ የክልል አስተዳደርም ተማሪዎቹ በተመደቡበት ተቋማት ሄደው እንዲያስተምሩ የራሱን የሆነ አስተዋጽኦ አድርገዋል። እንደ ዩኒቨርሲቲም እኛም የአካባቢው ማህበረሰብ ጋር በመወያየት የአካባቢው ማህበረሰብ ልጆቹ በተለይ በትግራይ ክልል ውስጥ በሚገኙ የከፍተኛ ተቋማት ተመድበው ከሆነ ልጆቹ እዛ ቦታ ላይ ሄደው እንዲማሩ ያ ይህን ራሳቸው እንደሆነ እንዲያምኑ በማድረግ ሂደት ላይ የራሱን አስተዋጽኦ እያደረገ ነው። የደብረ ብርሃን ዩኒቨርሲቲ ጥናትና ምርምር ማህበረሰብ አገልግሎት ምክትል ፕሬዚደንት ዶክተር አልማዝ አፈራ በተሰጠው መግለጫ ቅሬታ እንዳላቸው አልጠበቁም። በአንድ ሀገር ውስጥ ተማሪዎችን ወደዚህ ሀገር አልክም ወደዚህ አካባቢ አልክም ማለት ይሄ ያለውን ሀገራዊ አንድነትና ህዝቡ ተሳስሮና አንድ ሆኖ የሚኖረውን አኗኗር የሚሸረሽር አባባል ነው። ምክንያቱም የኢትዮጵያ ህዝብ የኢትዮጵያ ልጆች አንድ ሆነው አንድ ሆነን ተምረን መጠናል። አሁን ደግሞ የእኛ ልጆች አብረው እየተማሩ ነው። በወደፊቱም ደግሞ እየተማሩ ይቀጥላሉ። አንድ ሀገር ኢትዮጵያን ይዘው እየገነቡ ይቀጥላሉ ማለት ነው። ሀገራዊ ችግርን የአንድ ክልል መገለጫ አድርጎ ማቅረብ ተገቢ አለመሆኑንም ይናገራሉ። የሆነ በተለያዩ ዩኒቨርስቲዎች የሚታዩ ያለመረጋጋት ምልክቶች ነበሩ። ይህም ባለፈው አመት ብቻ ሳይሆን ከአምስት ስድስት አመት በፊትም ይሄ ነገር አለ። አዲስ አይደለም ለአንድ ብሔር ብቻ የመጣ አለመረጋጋት ሳይሆን የሁሉም ኢትዮጵያዊ ወላጅ፣ ሁሉም ኢትዮጵያዊ የሚመለከተው ነው። ስለዚህ አማራ ክልል ላይ ባሉ የፌዴራል ዩኒቨርሲቲዎች ላይ ብቻ የተከሰተ ችግር ሳይሆን በመላው ሀገሪቱ የሚታይ ነው። ምክንያቱም ይሄ አንድ ረስ ትግራይ ላይም ተከስቶ ስለነበረ ነው አክሱም ዩኒቨርሲቲን እንደ ምሳሌ ማንሳት ችላ ይላለሁ ምሁራኖቹ ከትግራይ ክልል የተመደቡ አዲስ ተማሪዎችን እየተቀበሉ መሆናቸውን ጠቅሰዋል። በዚህ አጋጣሚ ልነግርህ የምፈልገው ከትግራይ ክልል የሚመጡ ተማሪዎች ስልሳ ተማሪዎች ተመድበዋል። ቁጥሩ ምን ያህል ገብቷል የሚለውን እርግጠኛ ሆኜ ባልነግርህም ፍሬሽ ተማሪዎች ከስልሳዎቹ ውስጥ ሬጂስተር እንዳደረጉ አውቃለሁ። ሲኒየሮቹም ተረጋግተው እየተማሩ ነው ያሉት። ተማሪዎቹ እንዲህ አይነት ስሜት ውስጥ አይደሉም፤ ምክንያቱም አገራቸው ላይ ስላሉ፣ ኢትዮጵያ ውስጥ ስላሉ፣ ደብረ ብርሃን ውስጥ ስላሉ። በነገራችን ላይ ማወቅ ያለብን ነገር ምንድን ነው? ይሄ ነገር በሙሉ ጊዜያዊ ነው፤ ይቀረፋል። ኢትዮጵያም ትቀጥላለች። ይገባኛል። ወደ ዩኒቨርሲቲ ትግራይ ክልል የመጡ የተማሪዎቻችን መጥተዋል። በአጠቃላይ ወደ ስልሳ ናቸው ተመድበው የነበሩት። ይንክ ወደ አርባ ሰባት አርባ ስምንት ተማሪዎች አካባቢ መጥተዋል። በሁለቱም ግቢ ይገኛሉ። ልጆቻችንንም በተለመደ አግባብ ከዚህ ቀደም ባደረግነው የአቀባበል ስነ ስርዓት ተቀብለን መዝግበን አሁን የመማር ማስተማር ሂደቱ ተጀምሯል። ከትግራይ ክልል ወደ ወሎ ዩኒቨርሲቲ አዲስ ተመደበው ከመጡ ተማሪዎች አንዱን የማናገር እድል አጋጥሞኝ ነበር። ወጣቱ እንደ አንድ ኢትዮጵያዊ የጋራ በሚያደርጉን እንጂ በሚለያዩን ጉዳዮች ላይ ማተኮር የለብንም ባይ ነው። በዚህ ሰዓት የሚያስፈልግን አንድነት መተባበር እንጂ እንዲሁ ተለያየትን የምንዘልቀው ነገር አይደለም። ስለዚህ አለ የሚባለው ስጋት ደግሞ እውነት እንዳልሆነ ያው እኔ ራሱ ባይኔ የማየው ነገር ስለሆነ ተማሪዎች በክል ብላቸው ብቻ እንዲማሩ የተደረገ ውሳኔ በእኔ አመለካከት ተቀባይነት የለውም። ስትመጣ አንተና ጓደኞች የተደረገላቸው አቀባበል አለ? ደስ በሚል ሁኔታ አቀባበል ተደርጎልን በሰላም ነው የገባነው ነው። አሁንም በሰላም ነው ያለነው ማለት ነው። እንዲህም ሲል መልእክቱን ያስተላልፋል። ማስተላለፍ የምፈልገው መልእክት ምንድን ነው? እባካችሁ ሰላም ይኖር፣ አንድነት፣ መተባበር በፍቅር በመተሳሰብ በሰላም እንድንኖር የበኩላችንን አስተዋጽኦ እንድናደርግ መልእክተኝ ነው። በሳይንስና ከፍተኛ ትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር አቶ ደሳሳ ጉርሙ ተማሪዎች ወደ ተመደቡበት ዩኒቨርሲቲ እንዲገቡ አቅጣጫ መሰጠቱን ያመለክታሉ። ተማሪዎች ወደ ተመደቡበት ዩኒቨርሲቲ ገብቶ ይማራሉ ብለን ነው ኤክስፔክት የምናደርገው። ለእኛ ሁሉም ዩኒቨርሲቲዎች ባወጡት መርሃ ግብር መሰረት ተማሪዎች ተቀብለው ወደ ትምህርት እየገቡ ስለሆነ ትምህርት ገበታ ላይ ያልተገኘ ተማሪ ሪፖርት የለንም እስካሁን። አንዴ በሶፍትዌር ነው ምደባ የሰራ ነው። ሁሉም ተማሪ ተወዳድሮ ወደ ተመደበበት ዩኒቨርሲቲ ሄዶ እንደሚማር ብቻ ነው ምናምነው። የትግራይ ክልል ትምህርት ቢሮ ኃላፊ በቅርቡ ለብዙሃን መገናኛ ድርጅቶች በሰጡት መግለጫ በአማራ ክልል የተመደቡ ስድስት መቶ ተማሪዎች ሬዲዮ መስፍን አራጌ ነኝ ከደሴ